የኢትዮጵያ የሱዳንና የግብፅ ሚኒስትሮች እንደዚሁም ባለሙያዎች በሚያዝያ ወር መጀመሪያ ባደረጉት ስብሰባ ነው በህዳሴው ግድብ ላይ የተጽዕኖ ጥናት የሚያደርጉ አማካሪ ድርጅቶችን የመረጡት። የሶስቱ ሀገራት መሪዎች የመግባቢያ ሰነድ በፈረሙ በሁለተኛው ሳምንት በአዲስ አበባው ኢድሊ ሆቴል የተገናኙ ተሰብሳቢዎቹ የተጠቀሰው ጥናት በተያዘለት ጊዜ እንደሚካሄድም ተስፋ አድርገው ነበር። እስካሁን የታየው ግን የጥናቱ ሂደት በተያዘለት የጊዜ ሰሌዳ አለመሄዱ ነው። አንዳንድ የግብፅ ባለሙያዎችና ባለስልጣናት ደግሞ ጥናቱ የዘገየው በኢትዮጵያ ምክንያት እንደሆነ እየገለጹ ይገኛሉ። የኢትዮጵያን የቴክኒክ ኮሚቴ የሚመሩት ኢንጂነር ጌዲዮን አስፋው በእንደዚህ አይነት አስተያየቶች ማዘናቸውን ጠቁመዋል። እርሳቸው እንዳሉት አስተያየቶቹን የሰጡት የግብፅ ወገኖች የፈጸሙት ስህተት ሁለት ነው። የመጀመሪያው ስህተትም በተናጠል መግለጫ መስጠታቸው ነው። በመጀመሪያ እንዳው ግልጽ ማድረግ የምፈልገው ምንድን ነው፣ በውስጠ ደንባችን የሶስቱ ሀገሮች የቴክኒክ ኮሚቴ ውስጠ ደንባችን ላይ የሚዲያ መግለጫ መስጠት ሶስቱ ሀገሮች ሲስማሙ ነው ሚዲያ መግለጫ የሚሰጠው። ሆኖም አሁን በቅርብ እንደተከታተላችሁትም እኛም እንደተከታተል ነው፣ በግብጽ በኩል ተከታታይ የሚዲያ መግለጫ ይሰጣል። አንዳንድ ጊዜም እነዚህ የሚሰጡ መግለጫዎችን ለኛም አድማጮች ግልጽ ማድረግ ስላለብን ነው አሁን ሚዲያ መግለጫ የምንሰጠው እንጂ በውስጥ ደንባችን ሶስቱ ሀገሮች የቴክኒክ ኮሚቴች ሲስማሙ ነው። እና ይሄ እንደው ግልጽ ለማድረግ ብዬ ነው። ኢንጂነር ጌዲዮን ስህተት ሲሉ የጠቀሱት ሌላ ነጥብ ለጥናቱ መዘግየት እየተጠቀሰውን ምክንያት ነው። የሶስቱ ሀገራት የቴክኒክ ኮሚቴ ባደረገው ስብሰባ በዋናና በረዳት አማካሪነት የተመረጡት ድርጅቶች የስራ ድርሻ ምን እንደሚሆን የሚገልጽ መመሪያ ማውጣቱን ኢንጂነር ጌዲዮን አስታውሰዋል። የጥናቱ ሂደት በተያዘለት ፕሮግራም ያልሄደው ሁለቱ አማካሪ ድርጅቶች በዚህ መመሪያ ላይ ባለመግባባታቸው እንደሆነ እንደሆነ አመልክተዋል? በተሰጣቸው ዝርዝር መሰረት ሁለት ኩባንያዎች ተገናኝተው ያንን ስራ የሚያቀርቡበትን የቴክኒካል ፕሮፖዛል ወይም የቴክኒክ ሰነዱን ማቅረብ ነበረባቸው። ያ የቴክኒክ ሰነድ እንግዲህ የጥናቱን አካሄድ በምን መንገድ፣ በምን ይዘት፣ የስራ ክፍፍላቸውን በምን ኤክስፐርት፣ በምን የስራ ድርሻ የሚለውን ዘርዝሮ የሚያሳይ ነው። እስከ መቼ ነበር ካነገደው? አውሮፓ አቆጣጠር በሴፕቴምበር 5 መስከረም 5 ድረስ፣ ሴፕቴምበር 5 አዎ፣ መስከረም 5 ድረስ ማለት ነው። በተባለው መሰረት ያ ሰነድ አልቀረበልንም። እና ሰነዱ ያልቀረበበት ምክንያት ሁለቱ ኩባንያዎች በሚያደርጉት ውይይት ስምምነት ላይ አልደረሱም። አንዱ የሶስትዮሽን ኮሚቴ ስራ ዝርዝር አክብሬ ለመስራት ስፈልግ ያኛው ይህንን ባለማክበሩ ሰነዱን አዘጋጅተን ልናቀርብ አንችልም የሚል ነው። ስለዚህ አንዱ ሲሉ የትኛውን የተስማማው? እንግዲህ ዋናው አማካሪ የፈረንሳዩ ድርጅት ነው። ዝርዝሩ ውስጥ ላለመግባት ብዬ ነው። ዋናው አማካሪ ሶስትዮሽ ኮሚቴ የሰጠኝን ተግባሮች እና ዝርዝሮች አክብሬ ስሰራ ያኛው አልተቀበለኝም የሚል ነው። ስለዚህ አሁን እንግዲህ ያለንበት ሁኔታ ይህንን ሁኔታ የማጣራት ሁኔታ ነው። ሶስቱ ሀገሮች ሰነዶቹን አይተው ምን ላይ ነው የተደረገው ልዩነት የሚለውን የማጣራት ስራ መስራት አለበት። እናም ሂደቱ የተጓተተው በአማካሪ ድርጅቶቹ አለመግባባት እንጂ በየትኛውም ወገን ምክንያት አለመሆኑን የኮሚቴው ሰብሳቢ አስረድተዋል። ይሄ ድርድር ቴክኒካዊ ድርድርና ውይይትም ስለሆነ እነዚህን ወደ ሚዲያ ይዞ መምጣቱ ነገሮቹ እልባት ሳያገኙ ልክ አይደለም፣ በሚል በውስጠ ደንባችን ያሰፈርነው ለዚህ ነው። እኔ ዛሬም ሆነ በሌላ ጊዜ የምንሰጠው የሚዲያ መግለጫ በተደጋጋሚ ከግብጽ በኩል የሚሰጡ መግለጫዎች አሉና ምናልባትም በእኛም በኩል ይሄንን ግልጽ ማድረግ ስላለብን ነው። በምንም መልኩ በኢትዮጵያ በኩል ጥናቱን የማዘግየት ሁኔታ ተከስቶ አያውቅም። በምንም መንገድ የምንሰራው ስራ የሶስት ሀገሮች ውሳኔ ነው ቢዘገይም ቢፈጥንም የሶስቱ ሀገሮች ውይይት ውጤት ነው እንጂ የሚሆነው በአንድ ሀገር የማዘግየት አይነት አስተያየት አግባብ ያለው አይደለም። በግብጽ በኩል ተሰጥቶ ካሏቸው አስተያየቶች ለምሳሌ የትኞቹ ናቸው እናንተን ቅር ያሰኟችሁ ወይም መታረም አለባቸው የምትሉት? እንግዲህ ይሄ በኢትዮጵያ በኩል ጥናቱን አዘግተዋል የሚለው ትክክል አይደለም፣ እና ይሄ እንዲታረም እና ግንዛቤ እንዲኖር የምንፈልገው በእኛ በኩል ጥናቱ በታሰበው ወቅት እንዲካሄድ አስፈላጊውን ጥረት እየተደረገ ነው። ስለዚህ በዚህ መልክ የሚሰጠው መግለጫ ትክክል አይደለም ለማለት ነው የምንፈልገው። የሕዳሴው ግድብ በታችኞቹ ሀገራት ላይ የሚያደርሰው ተጽዕኖ ስለመኖሩ የሚደረገው ጥናት የስራ ውሉ በተፈረመ በ11 ወራት ውስጥ እንዲጠናቀቅ የሚጠበቅ ነው። እስካሁን ግን ይህ ውል አልተፈረመም። ለአሜሪካ ድምጽ ሬዲዮ O que é